በኦሮሚያ የተለያዩ አካባቢዎች እየታዩ ያሉ ያለመረጋጋት ችግሮችን አስመልክቶ ለክልሉ መንግስት ጥያቄ ማቅረቡን አስታውቋል። በስድስት ነጥቦች ዙሪያ የዘረዘሯቸውን በክልሉ መፈታት አለባቸው የሚሏቸውን ችግሮች ለጠቅላይ ሚኒስትሩ ጽህፈት ቤት በፌዴራል ደረጃ፣ እንዲሁም ይመለከታቸዋል ለሚሏቸው ሌሎችም አካላት መላካቸውን የኦሮሚያ አባገዳዎች ህብረት ሰብሳቢ ጎበና ኦላ ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻም ክልል ውስጥ የሚስተዋለው ያለመረጋጋት ችግር እንዲፈታ መላ ለመፈለግ መንግስት ከኮሚቴው ጋር ውይይት ማድረጉን ገልጸዋል። መንግስት ጥያቄ ካለው ቡድን ጋር ለመወያየት ዝግጁ መሆኑን ቢገልጽም ከሸማቂዎቹ እስካሁን ምላሽ አለመገኘቱን ኃላፊው መናገራቸውን ናኮር መልካ ዘግቧል። ተጨማሪ አለው። የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ የኦሮሞና ኦሮሚያ ጉዳይ መፍትሄ አፈላላጊ ኮሚቴ ለክልሉ ምክትል ርዕሰ መስተዳድር ጽሕፈት ቤት ያቀረቧቸውን ስድስት ነጥቦች እንዲያብራራሉ ጋዲ ኡመተ ኦሮሞ አንደኛ፣ የኦሮሞ ህዝብ ጥያቄ መልስ እንዲያገኝ መወያየት፣ በሁለተኛ ደረጃ በተለያዩ ቦታዎች የሚፈጸሙ ግድያዎችና መፈናቀሎች እንዲቆሙ ማድረግ፣ በህግ ያልተደገፈ በጉጂና ወለጋ ላይ የተጣለው የማዘዣ ማዕከል አስተዳደር እንዲነሳ፣ በእነዚህ አካባቢዎች የተቋረጠው የስልክና ኢንተርኔት አገልግሎት እንዲመለስ ማድረግና ከዩኒቨርሲቲ የተባረሩ ተማሪዎችም ወደ ትምህርታቸው እንዲመለሱ ነበር ነጥቦቹን ያቀረብንላቸው። የነጥቦቹን ግልባጭ ለጠቅላይ ሚኒስትር ጽህፈት ቤትና ለሌሎችም ጉዳዩ ይመለከታቸዋል ላሏቸው ባለስልጣናት መላካቸውን ነው አባገዳ ጎበነው ላይ ተናገሩት። በተጠቀሱት ነጥቦች ዙሪያ መግባባት ላይ ከደረሱና ችግሩን ልባት ካገኘ በኋላ ከሸማቂዎቹ ጋር በሚደረገው የውይይት ሂደት ላይ እንዴት መሳተፍ እንዳለባቸው የሚወስኑ መሆኑን ጠቁመዋል። አባገዳ አስፋው ከበደ ከክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር በተደረገው ውይይት ከምስራቅ ወለጋ ነቀምቴ መሳተፋቸውን ተናግረዋል። ችግሮቹን ስንዘረዝር ከነ መፍትሄ ሆነ ካሉ በኋላ በምክትል ርዕሰ መስተዳድሩም የተሰጠው ምላሽ መንግስት ከነሱ ጋር ለችግሩ መፈታት እንደሚሰራ የሚያመለክት ነው ብለዋል። ከነ መፍትሄ ነው፣ ነጥቦቹ ላይ ውይይት ያደረግ ነው። ለምሳሌ የማዘዣ ማዕከሉ አስተዳደር ቢነሳ የሀገር ሽማግሌዎችና አባገዳዎች እንዲሁም ቄሮዎችና ብረተሰቡ ከፖሊስ ጋር በመሆን ሰላማችንን ለማስከበር ተባብረን ለመስራት ነው እንደ መፍትሄ ያስቀምጥ ነው። መምህር አያና ቃበታ ከነቀምቴ አገር ሽማግሌዎች መካከል አንዱ ሲሆኑ የምዕራብ ኦሮሚያ አለመረጋጋት ስላሳሰበን በግል ተነሳሽነት ነው መፍትሄም ለማፈላለግ ወደ ኦሮሚያ ክልላዊ መንግስት ጽሕፈት ቤት ያመራ ነው ብለዋል። ያለ አግባብ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ የታሰሩ ግለሰቦችም እንዲለቀቁ ጠይቀናል ብለዋል መምህር አያና። በሰላም እጦት ምክንያት ህብረተሰቡ ወጥቶ መግባት አልቻለም። አርሶም ሆነ ሰርቶ መኖር ስላልቻለ፣ ስለዚህ ችግር መፍትሄ እንደሚያሻው በማመን ነው ለውይይት ይህን ነው። በተለይ ፍርድ ቤት ሳይቀርቡ በማዘዣ ማዕከሉ ታስረው በእንግልትና ረሃብ ላይ የሚገኙ ሰዎችም እንዲለቀቁ ጠይቀናል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ መንግስት ከአባገዳዎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ባደረገው ውይይት የተነሱ ጉዳዮችን ገልጸዋል። የግጭት ችግር ያሉባቸውን አካባቢዎች ሰላም እንዴት መመለስ ይቻላል? ሕብረተሰቡስ በሰላም ወጥቶ መግባት እንዴት ማስቻል እንችላለን? የመንግስትም ሆነ የሸማቂዎቹስ ሚና ምን ይሆናል? በሚለው ዙሪያ ሀሳቦች አንስተው ተወያይተናል። መንግስት አባገዳዎች ያነሷቸውን ነጥቦች ተቀብሏል። የውይይቱ ተሳታፊዎች አለመረጋጋት ወዳለበት ቦታ ተንቀሳቅሰው ከህብረተሰቡ ጋር መወያየት እንደሚፈልጉ መግለጻቸውን ጠቅሰዋል። ኃላፊው መንግስት በየአካባቢው ያለው የጸጥታ ኃይል ስለ ጉዳዩ ግንዛቤ ኖሮት ትብብር እንዲያደርግ ይደረጋል ብለዋል። ሸማቂዎቹም እንዲሁ በሚንቀሳቀሱበት ቦታ ችግር እንዳይፈጥሩ የውይይት ተሳታፊዎቹ በመገናኛ ብዙሃን ጥሪ እንደሚያደርጉ ኃላፊው ገልጸዋል። መንግስት ሀሳብ ያለው አካል በሰላማዊ መንገድ ቀርቦ እንዲወያይ ጥሪ ቢያቀርብም እስካሁን ከሸማቂዎቹ ግብረ መልስ አለመገኘቱን ተናግረዋል። አቶ ጌታ ናቸው። በውይይት የማይፈታ የክልሉም ሆነ ሀገር ጉዳይ የለም ያሉት ኃላፊው እርቅ የሁለቱንም ወገኖች ፍላጎት ያማከለ በመሆኑ መንግስት የአባገዳዎችና እና አገር ሽማግሌዎችን ጥሪ እንደተቀበለ ሁሉ የሽማቂዎቹም ወገን እንዲሁ ጥሪውን በመቀበል ለጠረጴዛ ዙሪያ ውይይት ራሱን ማዘጋጀት ይኖርበታል ሲሉ አክለዋል። ኃላፊው ከዩኒቨርሲቲ ተባረሩ የተባሉ ተማሪዎችን በተመለከተም ዩኒቨርስቲዎቹ መተዳደሪያ ደንብ ስላላቸው የተባረሩበትን ሁኔታ በብስለት እንዲያጤኑ የክልሉ መንግስት ክትትል እያደረገ ነው ሲሉ ገልጸዋል። የስልክና ኢንተርኔት አገልግሎት መቋረጥን በአጭር ጊዜ ውስጥ እልባት ያገኛል ያሉት ኃላፊው በማዘዣ ማዕከሉ ያለ አግባብ ታሰሩ የተባሉ ግለሰቦችን በተመለከተም ተከታዩም ብለዋል። ፖሊስ ግለሰቦችን ሲያስር ሕጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሃሳብ ስላለው ወይም ሃሳቡ ከሌላ ሰው ሃሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን ማለት ነው። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና በዚህ ዙሪያ መግለጫም እንዲሰጡ አቅጣጫ ተሰጥቷል። ያለ አግባብ እርምጃ የወሰዱ አካላት ላይ መንግስት ያለምንም ቅድመ ሁኔታ እርምጃ ይወስዳል ሲሉ ተናግረዋል። አቶ ጌታቸው መንግስት ከሸማቂዎቹ ጋር በሰላም ለመወያየት ፍቃደኛ መሆኑን አስመልክቶ በሸማቂዎቹ በኩል ያለውን ሀሳብ ለማወቅ የሸማቂዎቹም ምዕራብ ዞን ጦር መሪ በስልክ አግኝተን ለማናገር ያደረግነው ጥረት አልተሳካም። በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከአንድ ዓመት በላይ በቆየው ግጭት የህብረተሰቡ ሰላም መታወኩንና የቄሌሞለጋ አንዳንድ ነዋሪዎች ወደ ጋምቤላ ክልልና ሌሎችም አካባቢ ዎች በመሰደድ ላይ መሆናቸውን ገልጸን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ